የሰማያዊ ፓርቲ የሥነ ሥርዓት ኮሚቴ ከዚህ ቀደምም የድርጅቱ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬን ጨምሮ በአራት የአመራር አባላት ላይ እግድ መጣሉን ገልጾ ነበረም። እግዱ የፓርቲው ሊቀመንበር ያሉበት የሥራ አስፈጻሚ ኮሚቴ አባላት ሙሉ በሙሉ ውድቅ ማድረጋቸውንም የሚታወስ ነው። አሁን ደግሞ የድርጅቱ ሊቀመንበርና ምክትል ሊቀመንበርን ጨምሮ በአራት የአመራር አባላት ላይ እርምጃ መውሰዱን እየተነገረ ነው። በዚህ ጉዳይ ላይ የስነ ስርዓት ኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝን አነጋግረናቸው ተከታዩን ብለውናል። ፓርቲው ሊቀመንበር እንደገና በቀድሞ የምክትል የፓርቲው ሊቀመንበር ላይ በቀድሞ የፋይናንስ ኃላፊ ላይ በቀድሞ የድርጅት ጉዳይ ኃላፊ ላይ እና በፓርቲው አባል በሆነች አንድ ወጣት ላይ የተደረገ ሪክስ ይቀረበ ነበረ። ያንን ተመልክቶ እኛ መርምረን ለሶስት ወር ውሳኔ ሰጥተናል የቅጣት ውሳኔ። እዚ አሁን ይሄን ነገር ይፋ ለማድረግ የስነ ስርዓት ኮሚቴው ስልጣን የለውም። ምክንያቱም አንድ ውሳኔ ሲወሰን በአስራ አምስት ቀን ውስጥ የተወሰነበት ወይም ደግሞ ቅጣት የተላለፈበት አባል ይግባኝ የመጠየቅ መብት አለው በመተዳደሪያ ደንቡ አንቀጽ አርባ ዘጠኝ አንድ ላይ ማለት ነው። ስለዚህ ያንን ተንተርሶ ይግባኝ ካላለ ከአስራ አምስት ቀን በኋላ የተወሰነበት ነገር ይፋ ይሆናል። እንዲሁም ደግሞ ጥፋተኝነቱ ታምኖ ቅጣቱን ይቀበላል ማለት ነው። ይግባኝ ብሎ ደግሞ ወደ ኦዲት ከሄደ ኦዲቱ ያንን ነገር እንደገና የሚመረምርበት ሁኔታ ይኖራል። በዚህ ውሳኔ ዙሪያ የድርጅቱ ሊቀመንበር ኢንጂነር ቃል ጌትነትን አነጋግረናቸው እንዲህ ይላሉ። ከሶስት ዓመት በፊት በነበረ በሂሳብ አሰራር የዲስፕሊን ክስ አለ የሚል ነው። አሁን እንደ አዲስ ይሄ እንግዲህ ጉባኤ አጽድቆት እንደገና ጉባኤ ውስጥ ሪፖርት አድርገን ለምርጫ ቦርድ ገብቶ ከዛ በኋላ እንደገና ተመርጠን ያለን ነገር ነው እና እኔ የሚታየኝ ነገር አሁን ያለው ነገር ሁሉ ቀድሞ ነገር እንዲህ አይነት የዲሲፕሊን ኮሚቴ እኔ በጠቅላላ ጉባኤ የተመረጥኩና ተጠሪነት ለጠቅላላ ጉባኤ የሆነን ሰው የዲሲፕሊን ኮሚቴ በምንም አይነት እኔ ጋር ውሳኔ ሊወስን አይችልም። የስልጣን ገደቡም አይደለም። ነገር ግን አሁን የሚባለው ምንድን ነው? ብንችል ኑሮ ያጠፋው ጥፋት እስከ ማባረር ያደርስ ነበር። ለማንኛውም ግን ለጠቅላላ ጉባኤ ይቀርባል ጉዳይ የሚል ውሳኔ በእኔ ላይ ወስነዋል የሚባል ነው። ወረታ ዋሴን ደግሞ አባረናል፣ ስለ ሽፈይሳና ወይንሸት ሞላን ለሁለት አመት ከምንም አይነት ኃላፊነት አግደናል የሚል ውሳኔ ተወስኗል ነው። እንግዲህ እኔ እንዳልኩ ውሳኔው አልደረሰንም፣ ግን በወሬ ደረጃ የምሰማው ይሄንን ነው እና በፍጹም ተግባራዊ የሚሆንና የተቀባይነት ያለው ውሳኔ አይደለም። የልጅ ስራም ይመስላል። ከዚህ ቀደምም ተመሳሳይ ሁኔታ ተፈጥሮ ነበር። በመሆኑም በፓርቲው አሉ የሚባሉ ችግሮች በጉባኤ ለምን አትፈቱትም ለሚሏችሁ ምላሾ ምንድነው? አልናቸው ኢንጂነር ይልቃል ጌትነትን። አዎ እሱ ወደፊት የተያዘ ነገር ነው። እንግዲህ እኛ በሀላፊነት ለመወጣት ህዝቡ እንዳያዝን አሁን በፓርቲ ውስጥ ያለን ረባሽ ወይም ደግሞ ያጠፋ ሰው ወይም ኢህአዴግ ሰርጎ ያስገባው የሚለውን ህዝቡ ሰልችቶታል። በተቻለ መጠን ህዝቡ የሚፈልገው ወደ ለውጥ የሚያመጣውን ነገር ነው በማለት እንደው የህዝብን ስሜት ላለመንካትና ልቡን ላለመስበር በጥንቃቄ ይዘነዋል እንጂ ከአቅም የወጣና ይህን ነገር ማውጣት ስላላስፈለገን፣ ለዚህም ብለን ደግሞ ጉባኤ መጥራቱና ገንዘብ ማባከኑ አሁንም ደግሞ በአንድ አመት ውስጥ መልሶ ጉባኤ የተደረገ የሚለውንም መልእክት ለመጠንቀቅና በእኛው ደረጃ የሚፈታ ከሆነ በሚል እንጂ እያልኩ ወደፊት ጉባኤ እናደርጋለን ይሄ ነገር በተደጋጋሚ የሚረብሹን ከሆነና ይሄ ነገር የሚቀጥል ከሆነ እና ባለው በዚሁ አሁን ባለው በምክር ቤት በስራ አስፈጻሚና በኦዲት የማይፈታ ከሆነ ጉባኤ ጠርተን ለአንዴና ለመጨረሻ ጊዜ ልባት እንሰጥበታለን እና ይህንን ነገር እያስቸገሩኝ እንደሆነና በጉባኤ የተሰጠኝን ስልጣን ተግባራዊ ለማድረግ እየተቸገርኩ እንደሆነ በተደጋጋሚ ለምክር ቤቱ አቅርቤ፣ ያለው እንግዲህ ያለው አማራጭ ጉባኤ ጠርቶ የመጨረሻ ልባት መስጠት ነው። ጉዳዩ ከቁጥጥር ይወጣም አይደለም። እነዚህ ሰዎችም ብስለት ያላቸውም አይደሉም። በድርጅቱም ውስጥ ተቀባይ ተቀባይነት ያላቸውም አይደለም። የእውቀት ማነስም፣ ሌላም ሌላም፣ አሁን ልገልጽልኝ የማልፈልገው ምክንያቶች አሉ። ዝሮ ዝሮ ግን ሰማያዊ በአጭር ጊዜ ውስጥ ይህንን ነገር እልባት ይሰጥበታል። የድርጅቱ የኦዲት ኮሚቴ ማምሻውን ተሰብስበው በጉዳይ ላይ እልባት ይሰጣል ተብሎ እየተጠበቀ ነው። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም